ኢትዮጵያ ውስጥ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው ጥቅምት ጀምሮ ህትመትና ስርጭቱን እንዲያቆም መገደዱን አስታውቋል። በኢትዮጵያ የተላለፈው የአስቸኳይ ጊዜ አዋጅ በማተሚያ ቤቶች ላይ የፈጠረው ፍርሃትና ስጋት ለአሳታሚዎች የራስ ምታት እየሆነባቸው ነው ሲሉ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ጸዳለ ለማ ለቪኦኤ ገልጸዋል። አዲስ አበባ ውስጥ የሚታተመው የሀገሪቱ ዋና ዋና የሚባሉ ጋዜጦች ህትመታቸውን ቀጥለዋል። የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማን ሄኖክ ሰማግዜር አነጋግሯል። ቀጥሎ ይቀርባል። ውሳኔያችን እንግዲህ ኢትዮጵያ ሰሞኑን ካወጀችው የአስቸኳይ ጊዜ አዋጅ ጋር በተያያዘ መጽሔታችን ፕሪንት ኤዲሽኑ ብለን የምንለው በየወሩ ሲወጣ የነበረው ላለፉት ስድስት ዓመታት በየወሩ ሲወጣ የነበረው የፕሪንት ኤዲሽን አሳትመን ለገበያው መዋል አልቻልንም። ይህም የተፈጠረበት ምክንያት ማተሚያ ቤቶች ማተም አንችልም በአዲሱ የአስቸኳይ ጊዜ አዋጅ መሰረት፣ እዛ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም፣ ያሳተመም፣ ያሰራጭም፣ በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና። ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለው አሉን። ብዙ ተነጋገርን። ላለፉት ሶስት ሳምንታትም እንደዚሁ በንግግር ላይ ነበር ያለ ነው። ምንም እንኳን መጽሔታችን ከስቴት ኦፍ ኤመርጀንሲው ከመታወጁ በፊት ማተሚያ ቤት ገብቶ የነበረ ቢሆን እና በዛ ሰዓት ወደ ዘጠና ፐርሰንቱ ታትሞ የደረሰ ቢሆንም እንኳን ሊሰጡን ፈቃደኛ አልሆኑም ሪስኩን ከማስወገድ አንጻር ከጠበቆቻችንም ጋራ ተነጋግረናል። ጠበቆቻችንም የመከሩን ይህንን ነው። ብንሰጣችሁም እንኳን አናሰራጨውን ብትሉንም እንኳን እምነቱ ስለሌለ ራሳችንን ከችግር ለማስወጣት ብለን በሚል ሊሰጡን አልቻሉም። መጽሔት ብዙ ፑሽ አደረግን፣ ለማስረዳት ሞከርን። መጨረሻ ላይ የነገሩን ነገር ምንድን ነው? ከኮማንድ ፖስቱ ደብዳቤ አምጡ፣ አጽፉና የእኛን ሴፍቲ ሊያረጋግጥ የሚችል ደብዳቤ ከኮማንድ ፖስቱ አጽፋችሁ አምጡ አሉ። ይህን ደግሞ በተለያዩ ምክንያቶች ልናደርገው ፈቃደኛ አልሆንም። እኛ አንደኛ ኮማንድ ፖስቱ ማለት እንግዲህ የእዝ ማዕከል የሆነ ና በአስቸኳይ ጊዜ አዋጁ የተለያዩ የመንግስቱን አካላት በማስፈጸም በጠቅላይ ሚኒስትሩ ና በሚኒስትሮች መስሪያ ቤት እያታዘዘ በቀጥታ እንግዲህ ይሄ ወታደራዊ ና የደህንነት ኃይል ነው ይሄ ኃይል ነው። እኛ ቢሆንም እንኳን ያንን አሰራር እነሱ ቢዘረጉትም እንኳን ፈቃደኛ ቢሆንም እንኳን እንደዚህ የመስራት እኛ በጋዜጠኝነት መርህ መሰረት ይህን ማድረግ ፈቃደኞች አደለን። በዚህ ወር ልታወጡት የነበረው መጽሔት አብይ ርዕሳችሁ ምን ነበር? ልትወያዩበት ያሰባችሁ አብይ ርዕስ በሬቻ ላይ ነበር የተፈጠረው እንትን ለሞቱት መታሰቢያ ነው። እንደውም ስፔሻል ኤዲሽን ዴዲኬት ያደረግነው መታሰቢያነቱ በኢሬቻ ላይ ለሞቱት ኢትዮጵያውያን ሆኖ ውስጡ ኮንተንቱ ውስጡ ስለ ኢሬቻ ምንነት እዛም ጋዜጠኞች ስለነበሩን በወቅቱ የተፈጠረውን ነገር ከፍርስታንድ አካውንት ከእኛም፣ ጋዜጠኞች ከሌሎችም ጽሁፎችን እንደውም የተፈጠረውን ውዥንብር ሁሉ ክሊር የሚያደርጉ ብዙ አርቲክሎች አሉ እዛ ውስጥ ከኛ ራሳችን ከጋዜጠኛ ቻችን ጋር ራሱ የመጡ እኛ ያምንባቸው ፈርስት አንድ አካውንቶች ውስጡ ነበሩ። ስለ ኢሬቻ ምንነት፣ ስለ ባህላዊ፣ ስለ ፖለቲካል ራሚፊኬሽኑ ከአሁን በኋላ የሚገልጹ የተለያዩ አርቲክሎችን ውስጡ አካተናል። ደድኬት ደግሞ ያደረግነው ለሞቱት ሰዎች ነው። ይሄ ነበረ ስፔሻል ኤዲሽን አድርገን ያወጣ ነው ማለት ነው። እና ምንም የተለየ ነገር ከዚህ ስንሰራ ከነበረው የተለየ ነገር እንደውም ኢን ኮንትራስት ስትመለከተው ከሱ የባሱ ብዙ ክሪቲካል ነገሮች በማዕከላዊ ላይ ወይም በፕሮቴስቱ ላይ ብዙ ሌሎች አይኮኒክ የሆኑ ከቨር ስቶሪዎችን መጽሔቱን ከቨሩን ስትመለከተው ብዙ አይኮኒክ የሆኑ ከቨሮችን ከዚህ በፊት አሳትመናል፣ ያለምንም ችግር ማለት ነው። እና ይሄ ከያዝነው ኮንተንት ጋር የሚገናኝ ነገር አይደለም ከተፈጠረው የስቴት ኦፍ ኢመርጀንሲ ዲክላሬሽን ጋር የተገናኘ ነው እኛ እንደውም አናውንስ አድገናል መጽሔቱ በሚቀጥለው ሳምንት በስኬጁላችን መሰረት ይወጣል ብለን በትዊተርም በፌስቡክም ቀድመን እንደምናደርገው አናውንስ አድገነዋል የመጽሔቱን መውጣት ማለት ነው ናይንቲ ፐርሰንት ኦፍ ኢትስ ፐብሊኬሽን ኦረዲ ተጠናቋል እኛ ለመውሰድ ሁለት ቀን ሲቀረን ነው ህትመቱን ለመውሰድ ሁለት ቀን ሲቀረን ስቴት ኦፍ ኢመርጀንሲ ወጣ ማተሚያ ቤቱ ያንን እንትን ብለው ነው እዛ ውሳኔ ላይ የደረሱት ማለት ነው እና ያም ብቻ በዚህ ፓርቲክላር ኢሹ ላይም ብቻ ሳይሆን እኛ ፖለቲካ ላይ የምንጽፍ ነን የፋሽን መጽሔት አይደለንም ወይም ደግሞ የሌላ የፕሮ ገቨርመንት መጽሔትም አይደለንም ፖለቲካ ላይ ነው የምንሰራው እነሱ ካሁን በኋላ ጋራንቲ ሊሰጡን አልቻሉም ማተም እንደሚችሉ ካሁን በኋላ የምንሰራቸው ብዙ ነገሮች አሉ ምንም ጋራንቲ ማግኘት አልቻልም በአዟሪዎቹም ዘንድ ተመሳሳይ ፈተና የገጠመው እና ይዘን መገኘቱ ለእኛም ጥሩ አይደለም አሉ። አዟሪዎቻችንም ራሳቸው ሴፍቲ ሊሰማቸው አልቻሉ። ማስገደድ አንችልም። ከዛ በተጨማሪ እንግዲህ መጽሔቶችና ጋዜጦች፣ የመገናኛ ብዙኃን ገበያቸው ከማስታወቂያ ነው። የማስታወቂያውስ ሁኔታ ከዚህ በፊት በልምድ የሚታወቁ ሌሎች ጋዜጦች፣ መንግስቱ፣ ከቢዝነሶችም ጋር ያለው ግንኙነት ቢዝነሶችም ከመንግስት ጋር መስራት ስለሚፈልጉ ማስታወቂያ የመቁረጥ ነገር ይታያልና እናንተ ጋር እንዴት ነበር? ብዙ አፌክት አድርጎ ነው ከደረሱብን ኢንዳይሬክት ተጽዕኖዎች ባለፉት ስድስት አመታት አንዱና ስትረስፉል የሆነብን ለኛ በማስታወቂያ ምንገባቸው ድሮፕ ያደርጉብናል ከዚህ በፊት ይሄ ነገር ተፈጥሯል አሁን ወደ ድረገጽ አዲስ ስታንዳርድ ዶት ኮም በድረገጽ የምታሳልፉት ይሆናል እንግዲህ የምትሰሯቸውን ስራዎች በመልቲሚዲያ እንግዲህ የአድቨርታይዚንግ ገበያ አለና የምትሰሩት ስራ ደግሞ ያው ዜና ዘገባ፣ በተለይ ደግሞ ጠለቅ ያሉ ዘገባዎችን ነው የምታቀርቡት እና ይሄ ደግሞ ጊዜና ገንዘብ የሚፈልግ የሰው ኃይል የሚፈልግ ስለሆነ የገንዘብ ሁኔታችሁ፣ የገንዘብ ይዞታችሁ እንዴት ነው የሚሆነው? እሱ እንግዲህ ዳይሬክትሊ አፌክት የሚሆንብን ትልቁ ነገር እሱ ነው። በአሁኑ ሰዓት እንደምታየው በኢትዮጵያም የሚዲያ ህግ ሚዲያ ሰፖርት ማግኘት ያለበትም የሚል በሚዲያ ሕጉ አለ። እስካሁንም አክብረን ይኖር ነው ነው። ስለዚህ አሁን ሰሞኑን እየተነጋገርን ያለ ነው፣ የዲጂታል ማስታወቂያዎችን ከጉግል እና ከፌስቡክ የዲጂታል ማስታወቂያዎችን እንዴት አድርገን ማክሲማይዝ ማድረግ አለብን፣ አዘ ኦልተርኔቲቭ ሶርስ ኦፍ ሬቨኒው እንዴት አድርገን ነው ከዛ ጀነሬት ማድረግ ያለብን የሚለውን ነገር በቀጣይ እየተነጋገርንበት ያለው ስትራቴጂ ነው። እሱ በጣም ነው የማመሰግነው። ጸዳለ ለማ የአዲስ ስታንዳርድ መጽሔት ዋና አዘጋጅ፣ ለሰጠሽን ማብራሪያ እናመሰግናለን። አመሰግናለሁ ሄኖክ።